ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን እንደምናምሽ ታችኋል አድማጮቻችን። የዛሬው ሮብ ነሐሴ 14 ቀን 2006 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳኝ ትሳየ ነኝ። በዛሬው ፕሮግራማችን ዩናይትድ ስቴትስ ውስጥ ፈርግሰን በተባለው ቦታ ስለሚካሄደው በጥብጥ ሐኪሞን ይጠይቁ፣ እንዲሁም ኢቦላን የተመለከተ ዝግጅት በቅደም ተከተል እናቀርባለን። አሁን በዓለም ዜና እንጀምራለን። አዲሱ አበበ ያነብልናል። እንደምን አምሽታቸኋል አድማጮች። የላይቤሪያ ባለሥልጣናት የኢቦላን ወረርሽኝ ለመክታት በሚል ዋና ከተማዋን መኖሮቪያን በከፊል መዝጋታቸው ተገለጸ። ትናንት ማክሰኞ ፕሬዚዳንት ኤለን ጆንሰን ሰርሊፍ እገዳውን ይፋ ማድረጋቸውና በመላዋ ላይቤሪያም የሰዓት ላፊ ማወጃቸው ታውቋል። ይህንኑ ተከትሎ ዛሬ ረቡዕ ፖሊሶችና ወታደሮች መኖሮቪያ ውስጥ ዌስት ፖይንት የተሰኘውን ክፍል ከበው ታይተዋል። ፕሬዚዳንቷ ትናንት ማክሰኞ ማታ በተናገሩት ቃል እርምጃው ያስፈልገው ሕይወት ለማዳን መሆኑን አመልክተው መርጌቢ ቀበሌ አካባቢም የሰዎች መዘዋወር እንዳይኖር ትዕዛዝ ተላልፏል። አሁን አሁን በብዛት የሚሞቱ ሕሙማን ባለስልጣናት ከፍተኛ መከላከል በያዙባት ላይቤሪያ ሲሆን ባለፈው እሁድ 37 ተጠርጣሪ የኢቦላ ሕሙማን የታጣቂዎች ጥቃት ወደ ደረሰበትና ለብቻው ተከልሎ በሚገኘው አንድ የሞንሮቪያ አካባቢ ብቻ እንዲገደቡ ወይም ከዛ እንዳይወጡ ባለስልጣናት ማሳሰባቸው ይታወቃል። የዩናይትድ ስቴትሱ ጠቅላይ አቃቢ ህግ ኤሪክ ሆልደር ዛሬ ወደ ሚዙሪዋ ፌርጉሰን እንደሚሄዱ ተገለጠ። ጠቅላይ አቃቢ ህጉ ወደ ፌርጉሰን የሚሄዱት መሳሪያ አልባ በሆነ አንድ ጥቁር አሜሪካዊ ወጣት ላይ በነጭ የፖሊስ መኮንን የተፈጸመው ግድያ የቀሰቀሰው ከፍተኛ ውጥረት አንጻራዊ መረጋጋት በታየበት ወቅት መሆኑ ነው። ሆልደር ዛሬ ረቡዕ፣ ሴንት ሉዊስ ውስጥ በወጣ አንድ ጋዜጣ ላይ ባስተላለፉት ማሳሰቢያ የ18 ዓመቱ ወጣት ማይክል ብራውን ግድያ በባለሙያዎች እየተመመረ በመሆኑ በህዝብና በህግ አስከባሪው ክፍል መካከል መተማመን እንዲኖር ጠይቀዋል። በዚህ ጉዳይ ላይ የያዝነው ምርመራ የተሟላ ትክክለኛና ነጻ ይሆናል ያሉት ሆልደር ከምርመራው በተጨማሪ ከፖሊሱ ክፍል ከሰብአዊ መብት አስከባሪዎችና ከህብረተሰቡ አባላት ጋር በመወያየት ወደ መግባባት የምንደርስበት ሁኔታም እንዲፈጠር እናደርጋለን ብለዋል። ጠቅላይ አቃቢ ሕግ ሆልደር ከዚህ ሌላ ከማኅበረሰብ መሪዎች ከኤፍቢአይ መርማሪዎችና ከፌዴራሉ የሲቪል መብት አስከባሪ ባለስልጣናት ጋር ተገናኝተው ከ11 ቀናት በፊት በማይክል ብራውን ላይ ስለተፈጸመው ግድያ ይወያያሉ። ዩናይትድ ስቴትስ በኢራቅ የውስጥ ጉዳይ ጣልቃ እንዳትገባ ገባ ማስጠንቀቂያ ነው በሚል የአንድ አሜሪካዊ ጋዜጠኛ አንገት ሲቀላ የሚያሳየውንና የኢራቁ እስላማዊ አማጺ ቡድን ይፋ ያደረገውን ቪዲዮ ትክክለኛነት የዩናይትድ ስቴትስ ባለሥልጣናት እየመረመሩ መሆኑ ታውቋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ቃል አቀባይ ካትሊኒ ሃይደን ትናንት ማክሰኞ ማታ በሰጡት ቃል የአሜሪካዊው ጋዜጠኛ የጄምስ ፎሊ አንገት በጎራዴ ሲቆረጥ የሚያሳየው ቪዲዮ ትክክለኛ ከሆነ ይህ አረመንያዊ ተግባር ዩናይትድ ስቴትስን በእጅጉ ያስቆጣል ብለዋል። የጋዜጠኛ ፎሊ ወላጅ እናት ዳያን በበኩላቸው አማጽያኑ በሌሎች ታጋቾች ላይ ጉዳት እንዳደርሱ ተማጽ ነው። የታጋቾቹ ተልእኮ የዩናይትድ ስቴትስ መንግስት ኢራቅና ሱሪያ ውስጥ ከሚወስደው እርምጃ ጋር የሚያገናኘው አንዳችም ምክንያት የለም ብለዋል። ልጄ ደግሞ አሉ ዳያን፣ የሱሪያንና የኢራቅን ሰፊ ህዝብ ስቃይ ለዓለም ለማሳወቅ ባደረገው ሙያዊ ግዴታ መስዋዕትነት ከፍሏል። በመጨረሻም የፈረንሳዩ ፕሬዚዳንት ፍራንሷ ሆላንዴ ኢራቅና ሱሪያ ውስጥ የሚገኙ ግዛቶችን ስለተቆጣጠረው እስላማዊ አማጼ ቡድን ለመነጋገር አንድ ዓለም አቀፍ የስብሰባ ጥሪ አቀረቡ። ዜናው አበቃ። አዲሱን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ደግሞ ወደ ቀዳሚው ዝግጅታችን እናመራለን። በሴንት ሉዊስ ሚዙሪ መኖሪያ ሰፈር ፈርግሰን የሚካሄደው በዘር ልዩነት ላይ የተመሠረተ ተቃውሞ ፕሬዚደንት ባራክ ኦባማ በግል ተመክሯቸው በጥልቀት የሚያስታውሱት ነው። ብዙ አሜሪካውያን የባራክ ኦባማ የመጀመሪያው ጥቁር ፕሬዚደንት ሆኖ መመረጥ በዩናይትድ ስቴትስ የዘር ግንኙነት መሻሻል አድርገው ያዩታል። ሚስተር ኦባማ ይህ በፌርግሰን የሚካሄደው ብጥብጥ እንዲቆም ቅድሚያ በመስጠት ትላንት በዋይት ሀውስ ቤተ መንግስት በሰጡት መግለጫ መረጋጋትና መግባባት እንዲሰፍን ጥሪ አድርገዋል። ሉስ ራሚረዝ የላከውን ዘገባ ትዝታ በላቸው ታቀርበዋለች። ፕሬዝደንት ኦባማ በፈርግሰን እርቅ እንዲሰፍን ተስፋ ቢያስተጋቡም ጊዜው ገና ይመስላል። የእረፍት ጊዜያቸውን አቋርጠው ትላንት ወደ ዋይት ሀውስ በመመለስ ከጠቅላይ አቃቤ ሕግ ኤሪክ ሆልደር ጋር ተገናኝተዋል። ሆልደር ኃላፊ የሆኑበት መስሪያ ቤት ነው ምንም መሳሪያ በእጁ ሳይኖር በነጭ ፖሊስ ስለተገደለው ወጣት ጥቁር አሜሪካዊ አገዳደል የሚደረገውን ምርመራ የሚመራው። ፕሬዝደንት ባራክ ኦባማ በመግለጫቸው መደማመጥና መግባባት እንዲኖር ጠይቀዋል። ሐዘናችሁ ለሚገባኝና መልስ ለምትሹ የፈርግሰን ማኅበረሰብ አባላት ዝም ብለን ከምንጯጫ እንድንደማመጥና የጋራ ግንዛቤ እንዲኖረን እንደገና እጠይቃለሁ። እንደገና ከመቆሳሰል ይልቅ ቁስላችን እንዲሽር እንጣር በአሁኑ ሰዓት እርቃኑን የተቀበረ ቢመስልም እንደ አሜሪካውያን የምንጋራውን ሰብአዊነት እንጠቀም። የተገደለው የ18 ዓመት ወጣት ወላጆች ስለ ልጃቸው አሟሟት ለማወቅ አስከሬኑን በግል አስመርምረዋል። በኤሪክ ሆልደር የሚመራው የጠቅላይ አቃቤ ሕግ መስሪያ ቤትም ስለ ወጣቱ አገዳደል እውነቱን ለማወቅና መረጋጋት ለማስፈን አስከሬኑ እንዲመረመር አዟል። ለፕሬዝደንት ኦባማ ክስተቱ እንደ ግል ጉዳያቸው ነው። እንደ አውሮፓ አቆጣጠር በ2012 እንዲሁ በዘር ላይ በተመሰረተ ጥርጣሬ ምንም መሳሪያ በእጁ ሳይኖር ስለተገደለው ጥቁር ወጣት ትሬቨን ማርቲን ሲናገሩ በዚች ሀገር ስላለው የቆዳ ቀለም ልዩነትና መዘዙ ጠቅሰዋል። ሪንስ ንግ ዲፓርትመንት ስቶር ንሉድስ ሜ ከገበያ አዳራሽ ውስጥ ሲሸምቱ ሳሉ ይሰርቃሉ በሚል ጥርጣሬ ባለመደብሮቹ ያልተከተሏቸው ጥቁር አሜሪካውያን ወንዶች ቢኖሩ በጣም ጥቂት ናቸው። በኔ ደርሷል። ያ መንገድ ሲያቋርጡ ያጠቁኛል በሚል ጥርጣሬ ሰዎች ተሯሩጠው የመኪና በራቸውን ያልዘጉባቸው ጥቁር አሜሪካውያን ወንዶች ቢኖሩ ጥቂቶች ናቸው። የዩናይትድ ስቴትስ ሰናተር ሆኜ ከመመረጤ በፊትም ይህ በኔ ደርሷል። በዩናይትድ ስቴትስ ውስጥ ከሚኖሩ ሕዝቦች ሁሉ ጥቁር አሜሪካውያን አምስት ዓመት ዕድሜ ሳይደርሱ በሕፃናት ሞት በወንዶች እስራት ብዛት በዝቅተኛ የትምህርት ደረጃና በአነስተኛ ገቢ ይታወቃሉ። በሃዋርድ ዩኒቨርሲቲ የአፍሪቃ ጥናቶች ክፍል ኃላፊ የሆኑት ፕሮፌሰር ግሬግ ካር በዩናይትድ ስቴትስ ስር ነቀል የዘር ግንኙነት ለውጥ እንዳልተደረገና አድሎ እንዲሁ እንዳለ ይናገራሉ። በኦቫል ኦፊስ የዋይት ሀውስ ቤተ መንግስት ማንም ይኑር ማን ዘረኝነት እንዳለ ነው። ፕሬዚዳንት ኦባማና ጠቅላይ አቃቢ ሕጉ ኤሪክ ሆልደር ጥቁሮች መሆናቸው በእውነቱ እነዚህ ጉዳዮች በፍጥነት ትኩረት እንዲያገኙ ይረዳል። ሆኖም እርሳቸው በየጊዜው እንደሚያስታውሱን ፕሬዚዳንት ኦባማ የእኛ የጥቁሮች ፕሬዚዳንት ብቻ አይደሉም የመላው ዩናይትድ ስቴትስ እንጂ። ፕሬዚደንት ኦባማ በሴንት ሉዊዝ ሚዙሪ ግዛት የወጣቱን አገዳደል የሚመረምሩ የፌዴራል ባለስልጣናት ጋር እንዲገናኙ ጠቅላይ አቃቤ ሕግ ኤሪክ ሆልደርን እንደሚልኩ ተናግረዋል። እውነቱ ታውቆ በፈርግሰን ሰላምን እንደሚያሰፍንና እጅግ የከረረውን የዘር ልዩነትም እንደሚያረግብ ፕሬዚደንት ኦባማ ተስፋ አስተጋብተዋል። አሁን ደግሞ ሐኪሞዎን ይጠይቁ። በሐኪሞን ይጠይቁ ፕሮግራማችን ለምሽቱ በኢቦላ ወረርሽኝ ዙሪያ የተጀመረ ተከታታይ ዝግጅት እናቀርባለን። ዶክተር ዳውድ ሰይድ ሲራጅ ስለ ኢቦላ ያብራሩልናል። በምስራቅ ካሮላይና ዩኒቨርስቲ የብሩዲ ሕክምና ሳይንስ ትምህርት ቤት የተላላፊ በሽታዎች ሕክምና ክፍል ዳይሬክተርና ዓለም አቀፍ የጉዞዎች ሕክምና ክሊኒክ ክፍል ኃላፊም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር ዳውድ ሲራጅ፣ የኢቦላን ወረርሽኝ ስርጭት ለመቆጣጠር የተለያዩ አለም አቀፍ ተቋማትና የአካባቢ ጤና ጥበቃ ተቋማት ወረርሽኙ ያለባቸውን ሀገሮች ጨምሮ ስርጭቱን ለመግታት ለህልፈትና ለከፋ አደጋ የሚያጋለጥበትን ሁኔታ ለመቆጣጠር ጥረቶች እየተደረጉ ቢሆንም ስርጭቱ ግን የተገታ አይመስልምና እስኪ አሁን ያለውን ሁኔታ በመመልከት እንጀምር። ምን ይመስላል በአለም አቀፍ ደረጃ የበሽታው ስርጭት? አመሰግናለሁ አሉላ። እንዳልከው ስርጭቱ በከፍተኛ ሁኔታ እየቀጠለ ያለው ኤፒዴሚክሱ፣ አልቀነሰም። ይሄ ለብዙ ሀገሮች አስቸጋሪና አስጨናቂም ሆነዋል። እንዳልከው ጥሩ ዜናም አለው፣ በአንድ በኩል ምክንያቱ፣ የተጠቁት አገሮች ቁጥር አልጨመረም። ጊኒ፣ ሴራሊዮን፣ ላይቤሪያ እና ጥቂት ደግሞ ናይጄሪያ ናቸው የነበሩት፣ ያለፈው ጊዜም ዲስከስ ስናደርግ፣ አሁንም ከነዚህ አገሮች ውጪ አልወጣም። አለመውጣቱ ጥሩ ሳይዱ ሆኖ እነዚህ አገሮች ላይ አለመቀነሱና አሁንም ቢሆን የሚሞቱ ሰዎች ሪፖርት መደረጋቸው አዲስ የተጋለጡ በሽተኞች መገኘታቸው አሳሳቢ ሁኔታ ሆኗል አሁን ዛሬ ጠዋት ደብሊዩኤችኦ ያወጣውን ሪፖርት አይተው ከሆነ በዚህ ህመም የሞቱ ሰዎች ቁጥር ወደ አንድ ሺ ሁለት መቶ አካባቢ እንደ ተጠጋ ነው ሪፖርቱ የተናገረው ለህልፈት የተዳረጉት ሰዎች ቁጥር አንድ ሺ ሁለት መቶ ይድረስ እንጂ ለበሽታው ወይም ለቫይረሱ የተጋለጡት ሰዎች ቁጥር ደግሞ ከዚያም በላይ ነው አዳዲስ የሚጋለጡ ሰዎችም ዛሬም አሉ ነው እያሉ ነው ያሉት አዎ አሁን ላይቤሪያ ላይ በቅርቡ እንደሰማኸው ከሆነ በሽተኞች እንዳውም ጠፍቶባቸው ነበር። አሁን አገኟቸው ኦልሬዲ ሁሉንም። የሚያሳስብህ ነገር ምንድን ነው፣ እነዚህ በሽተኞች ቤተሰባቸው ላይ ወይም ህብረተሰባቸው ገብተው ከተመለሱ ብዙ ሰው በዚህ ምክንያቱ የመተላለፍ እድሉ የሚጨምረው ደም ከሰውነት የሚወጡ ፈሳሾች ጋር በመገናኘት በመሆኑ ይሄን ሰው አቅፎ ተሸክሞ ያለምንም መከላከያ ልብስና ስርዓት ያለው ትክክለኛ ግላብን፣ እንደዚህ የመሳሰሉት ነገሮችን ሳይደረግ እነዚህን በሽተኞች ትራንስፖርት ማድረግ በራሱ ስለሚያጋለጥ አሁን አዲስ የተጋለጡ በሽተኞች ሊኖሩ ይችላሉ። አየህ፣ አሁን እንደገና እነዚህ ሰዎች በሽታው ኢንኩቤሽን ፔሪድ የምንለው አንድ የተጋለጠ በሽተኛ ምልክት ሳይኖረው ቆይቶ ከዚ በኋላስ ምልክቶች የሚጀምሩት ይህን አሁን ያነሱትን አሳሳቢ ጉዳይ ለአድማጮች ቀረብ ለማድረግ ኢንኪቤሽን ፔሪድ ብለው የገለጹት አንድ ሰው ለቫይረሱ ከተጋለጠበት ሰዓት የበሽታ ምልክት እስከሚታይበት ነገር ግን የበሽታው አምጪ ሕዋስ በሰውነቱ ያለበት ጊዜ ነው። ለሌሎች ህመም አይነቶችም እንደሚሰራው አዎ ለብዙ በሽታዎች ኢንኩቤሽን ፔሪድ የምንለው ነገር ይሰራል። ለተላላፊ በሽቶች ምክንያቱ ምንድን ነው? አንድ ሰው ሲጋለጥ ለበሽታ ወላ ለማሌሪያም ቢሆን ለሌላ ህመም፣ ኢቦላ ብቻ አይደለም፣ የሚገባው የቫይረስ ወይም ፓራሳይት ብዛት በጣም ጥቂት ነው። በዛን ጊዜ ፓራሳይቱ ሰውነት ገብቶ ተራብቶ መቹር አድርጎ ህመም እስከሚያደርስ ድረስ ያለው ጊዜ በሽተኛው ምንም አይነት ምልክት ላይኖረው ይችላል። አሁን ከህመም ህመም ይሄ ኢንኩቤሽን ፔሪድ የምንለው ጊዜ ይለያያል። አሁን የኢቦላ ቫይረስ ከሁለት ቀን እስከ ሀያ አንድ ቀን ሊሆን ይችላል። በአማካይ ወደ አንድ ሳምንት ነው። አንዳንድ ሰዎች ላይ በጣም ቶሎ ህመሙ ይጀምራል። አንዳንዱ ግን እስከ ሶስት ሳምንት ድረስ ምንም አይነት ምልክት ላይ ኖራቸው ይችላል። የኢቦላ ህመም አንዱ ጥሩ ነገር ምንድን ነው? እነዚህ ኢንኩቤሽን ፔሪድ ላይ ያሉ ሰዎች ህመሙን ማስተላለፍ አይችሉም። ምልክታቸው መታየት እስከሚጀምር ድረስ ማስተላለፍ ስለማይችሉ ምንም እንኳ አንድ ሰው ለእነዚህ በሽታዎች ተጋልጦ ታሞ ሊሆን ይችላል ብለን ብንጠረጥረውም ራሱ ምልክት እስከሚያሳይ ድረስ ስለማያስተላልፍ ለብቻው ማድረግ የሚያስፈልግ አይደለም። ልክ ምልክት ሲጀምራቸው ነው መገለል ያለባቸው፣ ኳራንቲን የምንለው ተገልለው ህመሙ ነው አይደለም የሚለው ምርምር እስከሚጣራና እስከሚረጋገጥ ድረስ ለብቻቸው መቆየት ያለባቸው። በሽታው በስፋት ወደ ተሰራጨባቸው አካባቢዎች ሄዶ የተመለሰ አንድ ሰው ወይም ከዚያ የመጣ አንድ ሰው ለበሽታው የመጋለጥ እድል አለውና ያ ሰው ለቫይረሱ ቢጋለጥ እንኳን ምልክት እስካላሳየ ድረስ ለአደጋ እንጋለጣለን የሚለው በጠቅላላ የሚሰማን አይነት የሩቅ ስጋት አስፈላጊ ያለመሆኑን፣ በአንጻሩ ግን ክትትል ማስፈለጉን ወይም መጠየቁን ነው አጽንኦት ሰጥተው እየገለጹ ያሉት። ይሄ በጣም ትልቁ ነጥብ ነው። አላስፈላጊ የሆነ ፍራቻም ህብረተሰብ ላይ መሰራጨት ከህበሙ ያላነሰ ጉዳት ነው የሚያመጣው እና ይሄን በጣም ክሊየርሊ ማወቅ አለብን። ምልክት ካላሳየ ስለማያስተላልፍ አንድ ሰው ኢቭን ከላይቤሪያ ለምሳሌ በፍላይት ቢመጣ አንድ ሰው ነሰሰር ኢቦላ ቫይረስ አለው ማለት አይደለም። ምልክት ካለው ግን እና በተለይ ደግሞ የጉዞ ታሪክ ካለ በቅርቡ ወደ እነዚህ ህመሙ የተሰራጭባቸው አገሮች ላይ የተጓዘ ሰው ከሆነ በትክክል አቴንሽን ወስዶ እነዚህ ሰዎች ምርመራ እስከሚጨረስ ድረስ ለብቻቸው ማቆየት በጣም በጣም ወሳኝ ነው። አየህ፣ እነዚህ ተላላፊ ህመሞች እንደዚህ ኢቦላ፣ ሌሎችም ሊሆኑ ይችላሉ። ኢንፍሉዌንዛም ሊሆን ይችላል ነገር አገሮች ውስጥ መግባታቸው አይቀርም። ትልቁ ነገር ምንድን ነው? ህብረተሰብ፣ ሆስፒታሎች እና እንዲሁም መንግስት እንደዚያ ነገር ሊመጣ እንደሚችል አውቆ ጥንቃቄ ወስዶ ፖሊሲ የሚያወጡ ሰዎችም ፕሮቶኮል አውጥተው መጠበቅ በጣም ትልቁ ልዩነት ነው። ከአገር አገር የሚታየው ይሄ ህመም አሁን ሁሉንም አገር የነካቸውን እኩል አይደለም የሚያጠቃው ሆስፒታሎች ጠንካራ ሆነው ሲጠብቁ የህክምና ባለሙያዎች በደንብ ራሳቸውን መጠበቅ የሚችሉበት የመከላከያ መሳሪያዎች ኖረው የተለየ ሆስፒታል ኖሮ እነዚህ በሽተኞች የሚለዩበት በትክክል የሚሰራ እንደዚህ የሚያደርግ ሀገር ህመሙ ቢገባም የመሰራጨት እድሉ በጣም ያነሰ ነው የሚሆነው። ነገር ግን ሰዎች በሽተኞችን ህመም ሲያሳዩ ቤታቸው የሚያቆዩ ከሆነ በጣም ስህተት የሆኑ ኢንፎርሜሽኖች የሚናዙበት ከሆነ አገር ውስጥ ግን ህመሙ በፍጹም ሊሞት አይችልም። ይሄ ነው እያየ ነው ያለ ነው። ይሄ ነው አሁን በላይቤሪያ የተከሰቱት ሁኔታዎች ይሄ ነው። በቃ ትልቁ ነገር ዶክተር ዳውድ፣ እርሶ የጉዞ ህክምና ከጉዞ ጋር የተያያዘ ህክምና ባለሙያም ኖት። ይሄ በሽታ ደግሞ በአብዛኛው ከጉዞ ጋር ተያይዟል ከአንድ አካባቢ ወደ ሌላ ጋር የመሰራጨት እድሉ ለበሽታው የተጋለጡ ወይም ለቫይረሱ የተጋለጡ ሰዎች መጓጓዝም ጋር ተያይዘው ጥንቃቄዎችም በዛው መልኩ ይደረጋሉና በሁለት ደረጃ እንመልከት። በአንድ በኩል የጉዞ አስገዳጅ ሁኔታ ያለባቸው ሰዎች በተጨባጭ ሊያደርጉ የሚችሉት ጥንቃቄ አለ። አለመሄድ ዋናው አማራጭ እንዳለ ሆነው የግድ የሚሄዱ ከሆነ ምን አይነት ነገሮችን ሊያደርጉ ይችላሉ? በተጨማሪም ከጉዞ ጋር የተያያዙ ተቋማትንም ይመለከታል። የራሳቸውን ጥንቃቄ ዝግጅት ያደርጋሉ። ከጉዞ ጋር የተያያዙ ተቋማት በኩል ግን ምን መታሰብ አለበት? አድማጮች፣ በኢቦላ ወረርሽኝ ዙሪያ የጀመርነው ተከታታይ ፕሮግራም አልተቋጨም። ለቀደመውና ለቀሪው ጥያቄ የተሰጠውን የባለሙያ ማብራሪያ አክለን በመጪው ፕሮግራማችን እንመለሳለን። ለአሁኑ ግን እንግዳይን ዶክተር ኤልያስ ሰይድ ሲራጅን ለጊዜያቸው አመሰግናለሁ። ዜርስጠ ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ደግሞ በሰሎሞን አባተ የሚዘጋጀው ሳይንስና ቴክኖሎጂ ይቀርባል። ዘንድሮ ምዕራብ አፍሪካን እያመሰና እያስጨነቀ ያለው ከሺህ በላይ ሰው በአጭር ጊዜ እንደገደለ የሚነገረው ኢቦላ የሰው ብቻ ችግር አይደለም። ዱሩም ውስጥ ተስፋፍቶ ብዙ ጥፋት እያደረሰ ነው። ለኢቦላ ከተጋለጡትና እያለቁ ካሉት የዱር እንስሳትና አራዊት መካከል ዝርያቸው እየተመናመነ ያሉት የምዕራብ አፍሪካ ቆላዎች፣ ግዙፎቹ የዝንጀሮ ቤተሰብ የሆኑት ጎሪላዎች ይገኙበታል። ይህ ሁኔታ ታዲያ ከዱሩ ሕይወት ወደ ሰው ልጅ እየፈለሱ ብዙ ጉዳት በማድረስ ላይ ባሉ ደቂቃን ሕዋሳትና በሽታዎች ምንነት ላይ ቀልባችንን እንድንጥል እያደረገን ነው። ከእለታት አንድ ቀን በ1996 ዓ ም አለ ዘጋቢያችን ስቲቭ ባራጎና፣ አንድ የዛሬ 18 ዓመት ምዕራብ አፍሪካ ሰሜን ጋቦን ውስጥ የተፈጠረን ታሪክ ሲያስታውስ የገጠር ልጆች ጫካ ውስጥ ሞቶ ያገኙትን ሌላ ግዙፍ የዝንጀሮ ዝርያ፣ እንዲያውም ይሄኛው ለሰው ተፈጥሮ የቀረበ ነው ነው የሚባለው ቺምፓንዚ ይዘው ወደ መንደራቸው ይመጣሉ። የመንደሩ ሰውም ቅርጫ አድርጎ ሥጋውን ተከፋፍሎ በላው። የዓለም የጤና ድርጅት በኋላ ባወጣው ሪፖርት እንደገለጸው ይህ አጋጣሚ ሃያ አንድ ሰው ለፈጀ በኢቦላ መመረዝ ምክንያት ሆነ። ከብዙ ዓመታት በኋላ ጸሐፊው ዴቪድ ቋሜን ያ የቺምፓንዚ ሥጋ መዘዝ ሰውን ወደ ፈጀባት የጋቦን ቀበሌ ይመለስና የአካባቢውን ውሎ አዳር ሲቃኝ ከያኔው ጥፋት የተረፉ በሰፈሩ ግን የነበሩ ሁለት ሰዎችን አግኝቶ ያነጋግራል። ያኔ ታዲያ በዚያ በሽታ ተይዘው የነበሩት የእነርሱ ቤተሰቦች ብቻ እንዳልነበሩ ይነግሩታል። ስቲቭ ዴቪድን በስካይፕ አነጋግሮት ነበር። At the time Ebola was hitting their village, they saw something strange. nearby Ebola mendarajong batok kagizi anda cinggedanegar. Akau musi asto lunabir. Ihe um bakra balloch akau asrasos gorilla ochi moto agintal. Ebola Ebola There has been a, an epidemic wave of death passing. በመካከለኛው አፍሪካ ውስጥ በሚገኙ ጎሪላዎች መካከል የገባው የኢቦላ ወረርሽኝ ልክ በሰው ላይ አንዳንድ እየተከሰተ እንደሚገለው ሁሉ በእነርሱም ላይ የበዛ ሞት አደረሰባቸው። በሁለት ሺዎቹ የመጀመሪያ ዓመታት በአውሮፓውያን አቆጣጠር፣ በምዕት ዓመቱ መባቻ በሆኑት ባለፉት ከ10 እስከ 14 በሚሆኑት ዓመታት ማለት ነው። ኮንጎ ውስጥ በሚገኙት የጎሪላዎች የተፈጥሮ መኖሪያ ደኖች ውስጥ ሁለት ብርቱ የኢቦላ ወረርሽኞች ገብተው የነበረ ጊዜ የካምብሪጅ ዩኒቨርሲቲው የተፈጥሮ አካባቢ ተመራማሪ ፒተር ዋልሽ ወደዚያው ተጉዘው ነበር። ወረርሽኞቹ ደኖቹን ክፉኛ ካጠቁ በኋላ ከጎሪላዎቹ ከዘጠና እስከ ዘጠና አምስት ከመቶ የሚሆኑት ጠፉ፣ አለቁ። ዋልሽ ለቪኦኤ በስካይፕ በሰጡት መግለጫ ኢቦላ ከአንድ ትውልድ ብቻ እስከ 45 ከመቶ የሚሆነውን ጎሪላ ሊያጠፋ የሚችል አቅም አለው። ዴቪድ ቋመን መገንፈል የእንስሳት መመረዝና መጪው ወረርሽኝ በሰው ልጅ መካከል በሚለው መጽሐፍ ውስጥ በሽታዎች ከእንስሳትና ከአራዊት ወደ ሰው እየተጋቡ ጉዳት የማድረሳቸው መጠን እየጨመረ መምጣቱን ያሳያል። በእርግጥ ክስተቱ አዲስ አይደለም። በአውሮፓ የዘመን አቆጣጠር በ14ኛው መቶ ክፍለ ዘመን አውሮፓ ውስጥ ገብቶ የነበረው መቅሰፍት ያኔ ከድፍን አውሮፓ ሕዝብ እስከ ስድሳ ከመቶ የሚሆነውን ከገጸ ምድር ወደ ከርሰ ምድር አውርዷል። ያ ወረርሽኝ ወደ ሰው የተዛመተው ከተመረዙ አይጦች ነበር። የበሽታው ተውሳክ አስተላላፊ ቁንጫ ነበረች። አሁን ግን ይህ የመዛመት አዝማሚያ እየበረታ መሆኑን ቋምን በመጽሐፉ ውስጥ አስምሮ ተናግሯል። ለነገሩ በሽታን የማስተላለፉ አቅጣጫ ከአራዊቱና እንስሳቱ ወደ ሰው ብቻ ሳይሆን በተቃራኒውም ይስተዋላል። የኮሎምቢያ ዩኒቨርሲቲው ፒተር ዋልሽ ይህንን አጥንተዋል። ዱር ውስጥ ባሉት ቺምፓንዚዎችና ጎሪላዎች ላይ የሚደርሰው ሞት ዋነኛው መንስኤ በሰዎች የመተንፈሻ አካላትና ሥርዓት ውስጥ የሚገኙ ቫይረሶች ናቸው። ለምሳሌ በቺምፓንዚ ላይ ከሚደርሰው ሞት ግማሹ የሚመጣው ከሰው በሚተላለፍባቸው የመተንፈሻ አካላት ቫይረስ ምክንያት የሚያገኛቸው መታመም ነው። ዝንጀሮዎችንና ጦጦችን መከተብ ኩፍኝን የመሳሰሉ በሽታዎችን ጭምር ከአንዱ ወደ አንዱ መተላለፍን ለመቆጣጠር አስፈላጊ እርምጃ መሆን እንዳለበት ዋልሽ መክረዋል። ውቅያኖሶች የመሬታችንን ሁለት ሶስተኛ ይሸፍናሉ። ምንም እንኳ የሰው ልጅ ማለቂያ የሌለው ምግብ ከእነዚህ ውቅያኖሶች በገፍ መበዝበዝ ቢችልም ከመጠን ባለፈው የዓሣ ማስገር ሥራውና የአየር ንብረቱን የመለወጥ አቅም ባላቸው ጋዞቹ እየበከላቸው የምግብ ምንጭነታቸውን አቅም እየቀነሰ በረከታቸውን እያሳነሰ የውሃውን መርዛማነትና አሲድነት መጠን እያበዛ ይገኛል። በቅርቡ የወጣው እጅግ የከበደው የባህሩ ሕይወት በሚል ርዕስ ሳይንቲስት አባትና ደራሲ ልጁ የጻፉት መጽሐፍ ይህንን የከፋ የውሃውን ዓለም ገጽታ ያሳያል። ሮዜንስ ኪርብ ከቶኒ ፓሉምቢና ከስቲቭ ፓሉምቢ ጋር ጥቂት ተጨዋውታ ባጠናቀረችው ዘገባዋ የዛሬ 20 ሚሊዮን ዓመት የባህሩ ሥልጣን ገዢ ነበር ስለሚባለው ግዙፍ አሣ ሻርክ እና የዛሬ ቅሪታ አካሉ ሁለት ሜትር ስፋት ስላለው አስፈሪ መንጋጭላው ከምላጭ ስለሰሉ መጋዝ ጥርሶቹ በሌላ በኩል ደግሞ የግብጾቹ ፒራሚዶች ይገነቡ በነበረ ዘመን በፓሲፊክ ውቅያኖስ ውስጥ በሰዓት ከ60 ኪሎ ሜትር በላይ እየተፈተለከ ያድን ስለነበረው ቀዛፊ አሳ የገዛ ደሙን ማቅጠን የሚችል ቅመም በውስጡ ስለሚያመነጨው የአንታርክቲካ ባለ ጥቁር ስንጥብ የበረዶ አሳና ሌላም ብዙ ታሪክ ጽፋለች። የዘገባዋ ሐሳብና መደምደሚያ እኛ ሰዎች እንደምን አካባቢያችንን እየጎዳን መኖሪያችንን እያጠፋን እንደዘለቅንና የዛሬም አያያዛችንን ማሳየት ነው። በሌላ ዝግጅት ዝርዝር አድርጌ ይዤሎ እመለሳለሁ። ለማንኛውም እርስዎም የፓሊምቢዎቹን ጣፋጭ ድርሰት ዘ ኤክስትሪም ላይፍ ኦፍ ዘ ሲ ካገኙት ያንብቡትና እንገናኝ። ባለፈው እሁድ ምሽት ሰማዩን ቃኘት አድርገው ከሆነ አንዳች እንግዳ ነገር እንዳስተዋሉ አልጠራጠርም። ይህቺ ድንቂቱ ጨረቃችን የወትሮይቱ አልነበረችም። ይበልጥ ጎልታ፣ ይበልጥ ደምቃ ነበር። በየወቅቱ ጨረቃ ለምትዞራት መሬታችን ቀረብ ራቅ እያለች አጫዋች ሆና ላለፉት አራት ተኩል ቢሊዮን ዓመታት ብትኖርም የዘንድሮን ያህል ግን ቀርባት አታውቅም ተብሏል። በነገራችን ላይ የመሬትና የጨረቃ ዕድሜ ብዙም አይራራቅም ታላቂቱ መሬት ብትሆንም እሁድ ነሐሴ አራት 2006 ዓ.ም ጨረቃ ወደ መሬት ወደ ሃምሳ ሺህ ኪሎ ሜትር ያህል በሚሆን ልዩነት ተጠግታ ነበር። የወትሮ ርቀቷ 385 ሺህ ኪሎ ሜትር ነው። ከወትሮ መጠኗ 14 ከመቶ ተልቃ፣ ከወትሮ ብርሃኗም በ30 ከመቶ ደምቃ ነበር። በሰዓት እስከ 80 የሚዘንቡትን ተወርዋሪ ኮከቦችን የሚቃኙ ሰዎችን አበሳጭታለች። በብርሃኗ ሸፍናባቸዋለች። ራሱን መገጣጠም መጠገንና ማደስ የሚችል ሮቦት እየተሠራ ነው። ሳም ፌልተን በሃርቫርድ ዩኒቨርሲቲ ተመራቂ ነው። በማይክሮ ሮቦቲክስ ቤተ ሙከራው ውስጥ ባለስድስት እግር የብረትና የገመዶች ፍጡር እየቀላለሰ ነው። ስፋቱ 18 ሳንቲሜትር፣ ርዝመቱ 15 ሳንቲሜትር ነው። ጊንጥ የሚመስል የሰው ስሪት። ፌልተን አሁን ለደቃቃው ሮቦቱ አእምሮን የሚተካ መሣሪያ እየሠራለት ነው። ከዚያ ሮቦቱ ራሱን ለማንቀሳቀስ ራሱን ለመሥራት የሰውን እገዛ አይፈልግም። ሮቦቶች ይበልጥ ፈጣን፣ ይበልጥ ርካሽ እንዲሆኑ አስበን ነው የጀመርነው። የዚህን ሐሳብና የሮቦቱን ታሪክ እንቀጥላለን። ለዛሬ ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ሰሎሞን አባተንም ጤና ይስጥልኝ አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽት 3 ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመሩልን ኢሳያ ካባና ሀይሉ ታምራት ናቸው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።

Asabi na kizani, yele alem Fikrim fra'a firtan, yele alem Zalashi nasi zani, yele